በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ኢትዮጵያና ቻይና የዲፕሎማሲያዊ ግንኙነታቸውን ከጀመሩ ሀምሳኛ ዓመትን አስቆጥሯል የወርቅ ዩቢሊው በዓሉም ቻይና ውስጥ እንደዚሁ ተከብሯል ባለፉት ሀምሳ አመታት ጊዜያት ውስጥ የኢትዮጵያና የቻይና ግንኙነት ከየት ተነስቶ የት ደርሰዋል ማለት ይቻላል ካሳውን በጣም አመሰግናለሁ ለዚህ እድል እንዳልከው ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነት የመሰረቱበት አምሳኛ አመት የወርቅ ኢዮቤልዩ በዓል ባለፈው ኖቨምበር ሀያ አራት ሀያ ሀያ በፈረንጆች አቆጣጠር አምሳ አመት ሆኖታል። ቀደም ሲል በነበረን ቃለ ምልልስ እንደምታስታውሰው ይሄ የኮሮና ቫይረስ ወረርሽኝ ከመከሰቱ በፊት ይሄን አጋጣሚ ተጠቅመን የሁለቱ ሀገራት ግንኙነት ጥልቀትና መስፋት ከሁሉ በላይ ግን ኢትዮጵያን በቻይናውያን ዘንድ በልሂቃን፣ በፖለቲከኞች፣ በንግድ ማህበረሰብ፣ በምሁራን ከሚታወቀው በላይ በቻይና ሕዝብ ዘንድ እንድታወቅ በጣም ሰፊ የሆነ መርሃ ግብር አዘጋጅተህ ነበር። ያ ፕሮግራም እንዳሰብነው ነው ሊሄድ አልቻለም፣ በወረርሽኙ ምክንያት ግን እንዳልከው በተቻለ መጠን አሁን የወረርሽኝ ሁኔታ በቻይና የተሻለ ሁኔታ ስላለ ካለፈው ሳመር ጀምሮ ወይንም ክረምት ጀምሮ በተለያዩ ዝግጅቶች እያከበርን ያለ ነው። ወደ አነሳው ጥያቄ ስመለስ ባለፉት ሀምሳ ዓመታት እንግዲህ የኢትዮጵያና የቻይና ግንኙነት ረዥም እርቀት ተጉዟል ማለት ይቻላል። እንግዲህ መጀመሪያ ዲፕሎማሲያዊ ግንኙነት የጀመሩት በንጉሱ ጊዜ ነው። ያኔ በአስራት አይነቶ ሰባ ኖቨምበር ሀያ አራት ስምነቱን ስፈራረሙ ኢትዮጵያ ውስጥ በስልጣን ላይ የነበሩ የንጉሱ መንግስት ነበረ። ከዛ ንጉሱ የሚቀጥለው አመት ቻይና ጉብኝት ያደረጉበት ሁኔታ ነው ያለው። በዛ ግንኙነት ወቅት ከሊቀመንበር ማዎ ጋር ተገናኝተው ውይይት አድርጓል። ከዛ በኋላ ያው ብዙም የንጉሱ መንግስት ስልጣን ላይ ሳይቆዩ እኛም ኤምባሲያችን ወዲያውኑ ከፍተናል። የመንግስት ለውጥ ኢትዮጵያ ውስጥ ተካሂዶ የደርግ መንግስት ወይም ወታደራዊ መንግስት ስልጣን ላይ የመጣበት ሁኔታ አለ። እንግዲህ የአገሮች ግንኙነት በተለያየ ዓለም አቀፋዊም የእርስ በርስ ግንኙነትም የሚታይበት ሁኔታ ስላለ ደርግ በወቅቱ እንደምታስታውሰው ከሶቪየት ኅብረት ጋር የጠበቀ ግንኙነት በመሰረቱ ቻይና ደግሞ በተወሰነ ጊዜ ደግሞ ከሶቪየት ህብረት ጋር በነበራቸው አለመግባባት ምክንያት የእኛም ግንኙነት ያናያክል ያክል እየተጠበቀ ነው ያለ ይሄድ አልቻለም። ኋላ ግን የቻይና እና የሶቪየት ህብረት ግንኙነት ሲሻሻል የእኛም ግንኙነት በዚሁ ልክ ሊሻሻል ችሏል። ከዛ አኳያ በከፍተኛ የሀገር መሪዎች ደረጃ ጉብኝቶች ተደርጓል። በርካታ ስምምነቶችም ተፈርሟል። እስካሁን ድረስ ወደ ሰባ የሚጠጉ የተለያዩ ስምምነቶች የቆዩም ቢሆኑ ተፈርሟል። የመሪዎች ጉብኝት በስፋት ተካሂዷል፣ ከቻይናም ወገን ከኢትዮጵያም ወገን። የኢትዮጵያና የቻይና ግንኙነት ባለፈው አምሳ ዓመት ትልቅ ምርት አሳይቷል ከተባለ ከሁለት ሺህ እንደ አውሮፓ አቆጣጠር ጀምሮ ባለው ጊዜ ወርዶም፣ በዋናነት ኢህአዴግ የኢትዮጵያና መንበረ ስልጣን ከያዘ በኋላ ነው ማለት ይቻላል። ይሄ ግንኙነት በመንግስታት ደረጃ፣ በፓርቲዎች ደረጃ፣ በስልጣን ላይ ባሉ በሁለቱ ፓርቲዎች፣ በንግድ ማህበረሰብ ደረጃ፣ እንደዚሁም ደግሞ የህዝብ ለህዝብ ግንኙነት ተብሎ በሚገለጸው ደረጃ ልገለጽ የሚችል ግንኙነት ስናካሄድ ቆይተናል። ከሁለት ሺህ እንደ አውሮፓ አቆጣጠር ጀምሮ እስካሁን ባለው ቻይና ጋር የነበረው ግኝት ወደ ላቀ ደረጃ የተሻገረበት በኢትዮጵያ የኢኮኖሚ ዲፕሎማሲ ትኩረት የተሰጠበትም ዘመን መሆኑ ለዚሁ ደግሞ ቻይና ለኢትዮጵያ የሚ ያለሰጠቻቸው የኢንቨስትመንት የንግድ እንደዚሁም ደግሞ የቴክኖሎጂ ሽግግርና የመሳሰሉ ጉዳዮችን ወደ ኢትዮጵያ ለመሳብ የተሻለ አቅምና አማራጭ ያላትም ሀገር ከመሆኗ ጋር ጋር ተያይዞ በተለይም ደግሞ ቻይና ከአፍሪካ ጋር እንዳ አቆጣጠር አሁን በተባለው በሁለት ሺ የቻይናና የቻይና የአፍሪካ የትብብር መድረክ ወይም ፎረምት የተባለውን ሲፈጠር ኢትዮጵያ ቀዳሚ ሚና ተጫውታለች። ከዛ አኳያ በፖለቲካ ደረጃ እንዳልኩ በመሪዎች ደረጃ በየወቅቱ የነበሩ እስካሁኑ ጠቅላይ ሚኒስትራችን ድረስ ቻይና ጉብኝት የተደረገበት ከዚህ ወገን የቻይናው የቀድሞ ፕሬዚደንት ኢትዮጵያ ውስጥ ጉብኝት ያደረጉበት የተለያዩ የመንግስት ኃላፊዎች ጉብኝት ያደረጉበት እና ኢትዮጵያና ቻይና በሁለቱ ሀገሮች ጉዳይ ብቻ ሳይሆን በአፍሪካ ጉዳይም ቀዳሚ የሆነ የሚተባበሩ ቻይና ኢትዮጵያን በአፍሪካ ውስጥ ሁነኛ አጋር በአፍሪካን ተጽዕኖ ፈጣሪ አድርጋ ስለምትቆጥር ቅድሚያ በሰጠናቸው የኢንቨስትመንት መስኮች የቻይና ኢንቨስትመንት በኢትዮጵያ ውስጥ በስፋት የገባበትና በአሁኑ ደረጃ ቻይና ያው ቀዳሚ የሆነች የኢትዮጵያ የውጭ ኢንቨስትመንት አመንጭ ያገር ሆናለች። በንግዱ መስክም እንደዚሁ ነው። በጣም ከፍተኛ የሆነ እድገት ታይቷል። በእርግጥ የንግዱ ላይ መዋቅራዊ ችግር አለ ይሄ የኢትዮጵያ እና የቻይና ብቻ ሳይሆን የቻይና የአመርካም የአሜሪካም እንደዚሁም ደግሞ የቻይናና የብዙ ነዳጅ ከማያመርቱ ሀገሮች ጋር ባለው ግንኙነት የንግዱ አንዱ መዋቅራዊ ችግር እድገት ቢታይም በንግዱ ቮሊሙ ወይም መጠን የንግዱ ሚዛን ወደ ቻይና ያጋደለ በመሆኑ ምክንያት ኢትዮጵያ ወደ ቻይና ገበያ ከምታቀርበውና ከምትሸጠው ከቻይና ገበያ የምትገዛቸው እቃዎች በስፋት ስለሆኑ የንግድ ሚዛኑ የተዛባ ነው። ይሄን ማስተካከል ያስፈልጋል። ምን ቢደረግ ይሻላል የሚል ኦፍኮርስ በየጊዜው የሚደረጉ ነገሮች አሉ። በሶስተኛ ደረጃ እንግዲህ በኢኮኖሚ ትብብር ዙሪያ ላይ የሚሰሩ ነገሮች ናቸው። ይሄ በዋናነት ኢትዮጵያ ባለፉት ሀያ አመታት ከፍተኛ እድገትም እንድታመጣ ካገዙት ነገሮች በድህነት ተኮር ዘርፍ ከሚሰሩ ስራዎች ትልቁ እንግዲህ የመሰረተ ልማት ግንባታ ነበር እና ቻይና ከፍተኛ መዋለ ነዋይ የፈሰሰበት የመሰረተ ልማት ግንባታ ላይ ኢትዮጵያ ላይ በስፋት ተሳትፋለች። ከባቡር ግንባታ ጀምሮ፣ ከፈጣን መንገድ ግንባታ ጀምሮ ከበርካታ የኤነርጂ ሴክተር ላይ የመሳሰሉ በርካታ ፕሮጀክቶች ላይ ፋይናንስ ራሱ አቅርባ ኢትዮጵያ ቅድሚያ ለሰጠቻቸው የመሰረተ ልማት ዘርፍ ከፍተኛ የሆነ መዋለ ነዋይ በማፍሰስ የቻይና የመንግስትም የግልም ዘርፎች የተሳተፉበት ስራ ተሰርቷል እና በአጠቃላይ በምንመለከትበት ጊዜ በፖለቲካም፣ በኢኮኖሚ ትብብርም፣ በኢንቨስትመንትም፣ በንግድም ምርታዊ የሆነ እድገት ታይቷል። ይሄ የሁለቱንም ወገኖች ጠቃሚ ያደርጋል። እንግዲህ በቻይና እና በአፍሪካ ወይም በአጠቃላይ የምነሳ ክርክር አለ እንደምታውቀው ግንኙነቱ ለአንድ ወገን የሚጠቅም አድርጎ የማሰብ ነገር አለ። ግን በእኛ በኢትዮጵያ ሁኔታ ኢትዮጵያ በተፈጥሮ ሀብት ላይ የተመሰረተ ወይም በነዳጅ ላይ የተመሰረተ ግንኙነት አይደለም ከቻይና ጋር የምታራምደው፣ እና ሁለቱንም ወገኖች ጠቃሚ የሚያደርግ ግንኙነት ተካሂዷል ብለን እናስባለን። ከዛ ውጪ በዓለም አቀፍ ጉዳዮች እንተባበራለን። የአፍሪካ ላይ ሰላምና መረጋጋት እንድሰፍን ከማድረግ ሰላም አስከባሪ ኃይል በማዋጣት በሰላም ማስከበር ስራ ላይ አሁን በቅርቡ የመጨረሻ ምዕራፍ ያገኘው የዳርፉር ላይ ኢትዮጵያና ቻይና የሚሳተፉበት በሌሎች አካባቢ ያሉትም የሰላም ማስከበር ስራ ላይ ኢትዮጵያ በንቁ ተሳትፎ እና በጣም ትልቅ አስተዋጽኦ ያበረከተች ሀገር ነች እና በዚሁም የምሳተፉበት የተባበሩት መንግስታት የጸጥታው ምክር ቤትን በአጠቃላይ የዩኤን ሪፎርምን በመስራት ረገድም ከቻይና ጋር ከአፍሪካ ሀገራት ጋር በጋራ የምንሰራበት ሁኔታ አየር ለውጥ በአየር ንብረት ለውጥ ላይ በሚደረጉ ድርድሮች ቻይና ከኢትዮጵያም ከአፍሪካም ጋር በቅርብ የምንሰራበት በአፍሪካ ጉዳይ በሁለትዮሽ ጉዳይ እንደዚሁም በዓለም አቀፍ ጉዳዮች በጋራ የምንሰራበት ሁኔታ ላይ ደርሰናል። እንግዲህ ከሁለት ሺህ አስራ ሰባት እንደ አውሮፓ አቆጣጠር ጀምሮ ኢትዮጵያና ቻይና በአጠቃላይ ስትራቴጂያዊ የሆነ እና በትብብር ላይ የተመሰረተ አጋርነት ወይም ፓርትነርሽፕ በእንግሊዝኛው ኮምፕሪሄንሲቭ ስትራቴጂክ ኮኦፕሬቲቭ ፓርትነርሽፕ ደረጃ ላይ ደርሷል ግንኙነታችን። ይሄ በሁለት ሀገሮች መካከል ያለ የትብብር ከፍተኛው ማዕቀፍ ነው ብሎ ማለት ይቻላል። ስለዚህ ባለፉት ሀምሳ ዓመታት በተለይም ደግሞ ባለፉት ሀያ ዓመታት በጣም ከፍተኛ የሆነ እድገት ያሳየ ግንኙነት ነበር ማለት ይቻላል። ሁለቱ ገዢ ፓርቲዎች በሁለቱ ፓርቲዎች ጉባኤ በተለያዩ የፓርቲ መድረኮች ላይ በመሳተፍ አጋርነት በማሳየት አለም አቀፍ ሁኔታ ላይ ሶሊዳሪቲ በማሳየት የሚሳተፉበት አሰራር ነበራቸው እስከ ቅርብ ጊዜ ድረስ ኢህአዴግ ና የቻይና ኮሚኒስት ፓርቲ በሜሞራንድ ኦፍ አንድስታንድም የጋራ መግባቢያ ሰነድ ነበራቸው ከፕሮስፐሪቲ ፓርቲ ጋርም እንደዚሁ ገና አዲስ ትብብር ስምምነት ባይፈረሙም ግን ግንኙነት እያደረጉ ያሉበት ሁኔታ አለ። ሌላው እንግዲህ የንግድ ግንኙነት ማለት የግሉ ሰክተር ግንኙነት ነው። በአብዛኛው እንግዲህ ኢትዮጵያ ውስጥ ያለው ኢንቨስትመንት የቻይና ነው ብዬ ያለው ቀዳሚ ሀገር ነች። እና በዚሁ የግል ሴክተሩ በተለይ ኢንዱስትሪ እድገት እንዲመጣ፣ ስራ እንዲፈጠር፣ ቴክኖሎጂ እንዲሸጋገር ከማድረግ አኳያም የቻይና የግል ሴክተር ተሳትፎ ትልቅ ነው። በተለይ በኢንዱስትሪያል ፓርኮች፣ በጫማ፣ በቆዳ፣ በጨርቃጨርቅ፣ በመድኃኒት እና በመሳሰሉ ዘርፎች ሰፊ ተሳትፎ እያደረጉ ያሉበት ሁኔታ ነው ያለው። ከዚህ በተጨማሪ በቴክኖሎጂ ሽግግር ሌሎቹን ትቼ ባለፈው አመት ሁለት ሳተላይት ኢትዮጵያ በቻይና ድጋፍ እና እርዳታ አመንጥቃለች። አንዱ አሁን በቅርቡ ተደርጓል። አንደኛው ደግሞ ባለፈው አመት በእርግጠ ሀያ አስራ ዘጠኝ ውስጥ ነው ግን ማለት ይቻላል። ሌላው በትምህርት ዘርፍ እየተደረገ ያለ ትብብር ነው። ይሄም በጣም ከፍተኛ እድገት አሳይቷል። አሁኑ ወቅት ግምቱ ትንሽ ይለያያል፣ ግን ወደ ሶስት ሺህ የሚጠጉ የኢትዮጵያ ተማሪዎች በቻይና ከፍተኛ የትምህርት ተቋማት ትምህርታቸውን እየተከታተሉ ይገኛል። ይሄ ኢትዮጵያ ለምታልመው የትራንስፎርሜሽን አጀንዳ ትልቅ አቅም ነው፣ ትልቅ ግብዓት ነው። እንደምታውቀው ብዙ ለውጥ ያመጡ ሀገሮች ቻይናን ጨምሮ፣ አንተ ያለበትም ሀገር ደቡብ ኮሪያ እንወሰድ፣ ሌሎች ሀገሮችን ብንወስድ ሀገራቸውን የለወጡት በትምህርት ነው፣ በስልጠና ነው፣ በቴክኖሎጂ ነው እና ከዛ አኳያም ይሄ ትልቅ ድጋፍ ነው ብለን እንመለከታለን። በዚህ ማዕቀፍ ውስጥ እያለ ነበረ አምና ኮቪድ የመጣው በአሉም የደረሰው እና በኮቪድም ቢሆን የኢትዮጵያና የቻይና ትብብር ሶሊዳሪቲ እና ድጋፍ በጣም ከፍተኛ ነበረ። በመሪ ደረጃ መጀመሪያ የኮቪድ ወረርሽኝ በቻይና በተከሰተበት ወቅት በቀዳምነት ለቻይና ሕዝብና መንግስት ድጋፍ ከገለጹት መሪዎች መካከል ጠቅላይ ሚኒስትራችን የመጀመሪያ ናቸው ማለት ይቻላል። ፕሬዚደንታችን እንደዚሁ የመጀመሪያ ውጭ ጉዳይ ሚኒስትራችንም ከአፍሪካ ሀገሮች በቀዳምነት ድጋፋችንን ገልጸናል። ቫይረሱ ኢትዮጵያ ውስጥ ከተከሰተበት ጊዜ ጀምሮ የቻይና መንግስት፣ የቻይና የፕራይቬት ሴክተር፣ የፋውንዴሽኖች ድጋፍ ከኢትዮጵያ አልተለየም። የጤና ባለሙያዎች ልምድ እንዲያካፍሉ ኢትዮጵያ እንዲሄዱ የተደረገበት ሁኔታ አለ። ከዚያ አኳያም የነበረው ትብብር በጣም እጅግ ጥሩ ነው ብሎ መውሰድ ይቻላል። ሀብተኛ አመት ታስቦ የነበረው በዚህ መልክም ባይሆን በኮሮና ቫይረስ ወረርሽን ሳቢያ የአከባበሩ ሁኔታ ለወጥ ማለቱ ግድ ሆኗል የአምሳኛው አመት ቻይና ውስጥ ና ኢትዮጵያ ውስጥ በሁለቱ ሀገራት መካከል በምን መልኩ ነው ተከብሮ የተዋለው ሁለተኛስ ይሄ በአል ላይ የተነሱ ዋነኛ አጀንዳዎች የትላንትን በታሪክ ወደኋላ ዞሮ ነቅሶ ለመመልከት እንደው ዛሬ ላይ ቆሙ ወደፊት አቅጣጫ ለመቀየስ ምን ያህል ጠቀሜታ ነበረው? የበዓሉ አከባበር። በዓሉን እንዳጋጣሚ ተጠቅመን ብዙ ሰፊ ስራ ለመስራት ነበር ያቀን ነው። ይሄ ባሰብነው ልክ አልተሳካልንም፣ ግን ምንድነው አሁን አንድ ነገር ያደረግነው በዓሉን እስከ ሀያ ሀያ አንድ አጋማሽ ድረስ እስከ ጁን ድረስ እናከብረው ባለፈው አመት ያጠናውን ጊዜ ለማካካስ እሱን እንስራ ያቀናቸው ትላልቅ ፕሮጀክቶች በተቻለ መጠን ለማሳካት እንስራ እያለ ያለ ነው። እና ያነሳው ጥያቄ በጣም ጠቃሚ ነው። ምክንያቱም አምሳ ዓመት የግንኙነት ጊዜ ስታከብር፣ አንዱ ያለፈውን የምትገመግምበት እና ሪፍሌክት የምታደርግበት፣ ሁለተኛው ደግሞ በሚቀጥሉት አስር አመታት በሚቀጥሉት አምስት አመታት ምንድን ነው በጋራ መስራት የምንችለው ሁለቱንም ወገኖች ተጠቃሚ የሚያደርጉ ስራዎች ሊሰሩ ይችላሉ ተብሎ የጋራ ራዕይን የምታስቀምጥበት ነው። ይሄ በአምሳ ዓመት አንድ ጊዜ የሚመጣ እድል ስለሆነ ያንን እድል በአግባቡ መጠቀም አይ ቲንክ ተገቢ ነው። እንዳልኩ አላቆምንም። ማክበሩን እያከበርን ነው። ግን እስካሁን ባልነው የመጀመሪያ ያደረግነው የዲፕሎማሲያዊ ግንኙነት ስምነቱ የተፈረመው ኖቨምበር ሀያ አራት ስለሆነ በሀያ ሶስት ከኢትዮጵያም ተሳትፎ ኖሮ ቨርቹዋሊ ወይንም በኦንላይን ላይ የኢትዮጵያና የቻይና ስትራቴጂያዊ ግንኙነት ከየት ተነስቶ ወደ የት ቅድም ያነሳውን ጥያቄ ከየት ተነስቶ ወደ የት መጣ የሚለውን በሁለቱም ወገኖች ባለሙያዎች የንግድ ማህበረሰብ አባላት፣ የመንግስት ኃላፊዎች እንዲሳተፉ በማድረግ የመጀመሪያው የበዓሉ ዝግጅት በዛ ነው የተጀመረው፣ በትልቅ ደረጃ በዚህ በዓል ላይ ከቻይና ወገን የተሳተፉ አሉ። ከኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ የመግቢያ ትልቅ ንግግር አድርጓል። የገንዘብ ሚኒስትር የኢኮኖሚ ኮኦፕሬሽንን በተመለከተ እንደዚሁም ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር እንደዚሁ ሰፊ የኢትዮጵያና የቻይና የቻይናን ኢንቨስትመንት ሁኔታ በሚገልጽ መንገድ እንደዚሁም አዲስ አበባ ያለው የቻይና አምባሳደር እንደዚሁም ደግሞ እኔ እንደዚሁ የሁለቱ ሀገሮች ግንኙነትን በተመለከተ ንግግር ያደረግንበትና ከዛው ግን በግል ሴክተር የተሳተፉ ሰዎች በአካዳሚ ውስጥ ያሉ ሰዎች ከሁለቱም ወገን ተሳትፎ እንዲያደርጉ አድርገን የመጀመሪያው በዲያሎግ ነው የጀመርነው። ይሄ በጣም ኢምፖርታንት ነው እንደተባለው ኢንቨስትመንቱ እንዴት እየሄድ እንዳለ ንግዱ እንዴት እየሄድ እንዳለ፣ በዚህ እርግጥ ያጋጠሙ ነገሮች እና ወደፊት ምን ቢደረጉ ይሻላሉ የሚሉ ጥያቄዎችን እንድናነሳ አድርጓልና ያ መድረግ መጀመሪያ ያሰብነው እንግዲህ ጥንታዊ የኢትዮጵያና የቻይና የስልጣኔ ዲያሎግ የምልም ሀሳብ ነበረን የስትራቴጂክ ፓርትነርሽፑን አስቀድመን፣ ግን እሱ ለጊዜው አቆይተነዋል። አሁን ቀጣይ የምንሰራው አንዱ እሱ ይሆናል። ሁለተኛው እንግዲህ በዕለቱ ላይ በሁለቱ መሪዎች መካከል በፕሬዚደንት ሳህለወርቅ እና በቻይናው መሪ የደስታ መልዕክት ልውው ተደርጓል። ይሄ ሲምቦሊክ ነው፣ ግን በጣም ኢምፖርታንት ነው። በመልዕክታቸው ሁለቱ ሀገሮች የሚተማመኑ አጋሮች መሆናቸውን እና ወደፊትም የኢትዮጵያና የቻይናን ስትራቴጂያዊ ግንኙነት ወደ ላቀ ደረጃ እናደርሳለን የሚል ኮሚትመንት የገለጹበት ነው። ሶስተኛው በእለቱ የኢትዮጵያ የውጭ ጉዳይ ሚኒስትርና የቻይና የውጭ ጉዳይ ሚኒስትር በጋራ ያወጡት ሰፊ አርትክል ያለፉትን ዓመታት ጉዞ የዳሰሰ የጋራ አርትክል አውጥቷል። እነዚህ ወዲያው በበዓሉ ዋዜማ ላይ የተከበሩ ሆነው እንግዲህ በዓሉን ለማክበር ከወሰናቸው ነገሮች መካከል አንዱ በፖለቲካ ዘርፍ አሁን የምናደርገውን ሁለተኛው ግን ኢትዮጵያ ለቱሪዝም፣ ለኢንቨስትመንት፣ ለንግድ ምን አይነት ምቹ ሀገር እንደሆነች ኢትዮጵያ ምን አይነት ዳይቨርሲቲ ያላት የባህል የሃይማኖት እና የቋንቋ ዳይቨርሲቲ ያላት ሀገር መሆኗን ለማሳየትም ጭምር ነበር የፈለግነው እና ከዛ አኳያ በአራቱ ሚሲዮኖች ባሉበት ይህን ለማድረግ አስበን ትልቅ ሁለት ኮንፈረንሶች በሻንሃይ ከተማ ኖቨምበር አስራ ሰባት እንደዚሁም ደግሞ አሁን በቅርቡ ዲሰምበር ሀያ ዘጠኝ በጓንዦ ከተማ አድርገናል። ከሁለት መቶ የሚበልጡ ባለሀብቶች እንደዚሁም የከተማውና የክልሉ ባለስልጣናት በተገኙበትንም በተገኘበት በሁለቱም ሰፊ መድረክ አድርገናል። ቾንችን የሚገኘው የእኛ ቆንስላ ጽሕፈት ቤት እንደዚሁ የፎቶ ኤግዚቢሽን እና የኢትዮጵያ ቡና የሚያሳይ ትርኢት አድርጓል እና በአዲስ አበባ ደግሞ ሁለቱ ሀገሮችን ታሪክ የሚያሳዩ የመታሰቢያ ተንበር ታትሞ እንዲሰራጭ እኛም የፕሮሞሽን ማቴሪያል ያደረግንበት አድርገናል። ሶስተኛው በሚዲያ የተሰራው ስራ ነው። ሁኔታውን በተመለከተ እኔም አርቲክል እንደዚሁ ሰፊ አርቲክል ለማዘጋጀት በሌላ በኩል ደግሞ የሁለቱ ሀገሮች ግንኙነትን በተመለከተ ሰፊ የሚዲያ ሽፋን የሚሰጥባቸው ሚዲያ ላይ ተገኝተን መግለጫ ለመስጠት ችለናል። እነዚህ ስራዎች እስከ ድረስ የተሰሩ ናቸው። የተደረገው አቀባበል የተደረገው ተሳትፎ እና የምናስበውን ያህል በስፋት መሄድ ባንችልም ግን እስካሁን ድረስ የነበረው አከባበር ይሄን ይመስላል። አይ ቲንክ በሁለቱም በኩል በትለ- በዋናነት ኢትዮጵያ ውስጥ ያው እንደምታውቀው የኮቪድም ሁኔታ አለ። ሌሎች ትኩረትን የሳቡ ሌሎች የሀገር ውስጥ ጉዳዮች በመኖሩ ምክንያት ገና የታሰቡ የታቀዱ ነገሮች የሚከናወኑ ከቻይና ኤምባሲም ጋር ተባብሮ የሚሰሩበት እንዳለ ሆኖ ግን በእኛ በኩል እነዚህን ስራዎች እስካሁን ድረስ ሰርተናል ለማለት ነው። አቶ ካሳ ኢትዮጵያ ውስጥ ያለው ሁኔታ ትግራይ ክልል ጋር በተያያዘ ወታደራዊ ግጭቶች ተነስተው በኢትዮጵያ መንግስት በኩል ህግ በማስከበር በሚል መርህ እርምጃዎች ተወስደዋል። ቻይና እንደሚታወቀው በሀገራት መካከል የውስጥ ጉዳይ ውስጥ ጣልቃ አትገባም ብዛም እና አሁን ያለውን ወቅታዊ ሁኔታ ኢትዮጵያ ውስጥ በመንግስት በኩል ተይዞ ያለውን ህግ የማስከበር እርምጃ ነው በሚለው መልክ ለቻይና ባለስልጣናት ማስረዳቱ በርሶ በኩል ምን ያህል ተሳክተዋል? ቻይናውያን ባለስልጣ ጥናት ወይም በመንግስት ደረጃ ግንዛቤያቸውና አቋማቸው ምን ይመስላል? ወቅታዊ ጉዳዩን በተመለከተ ሁላችንም በያለንበት አካባቢ በቀዳምነት ለተወከልንበት ሀገር የሀገራችን ወቅታዊ ሁኔታ የመግለጽ ስራ እንደ አንድ ትልቅ ስራ ወስደነዋል። ከመደበኛ እቅድ በተጨማሪ በእኛ በኩል ራሱን የቻለ እቅድ አውጥተንለት እኔም እንደዚሁም ደግሞ ሶስቱ ቆንስላ ጽህፈት ቤቶች በቤጂንግ ካለው የስራ ባልደረቦች ጋር በመቀናጀትና እቅድ በመውጣት ለመንቀሳቀስ ሞክረናል። ከዚህ አኳያ በዋናነት ትኩረት አድርገን ከቻይና የውጭ ጉዳይ ሚኒስትር የስራ ኃላፊዎች ጋር ከረዳት የአፍሪካ ጉዳዮች ሚኒስትር ጋር ከዳይሬክተር ጄኔራል ቀጥሎ ባሉት የስራ ኃላፊዎች፣ የደስክ ኦፊሰሮች፣ ከቻይና ኮሚኒስት ፓርቲ ጋር እንደዚሁም ደግሞ ትላልቅ ቲንክ ታንኮች የሚባሉ አሉ። ከነሱ ጋር ስለ ሁኔታው እና እንደዚሁም በሚዲያ ሰፊ ገለጻ ለማድረግ ችለናል። ትልቁ ነገር የቻይና መንግስት አቋምና የቻይና መንግስት ግንዛቤ ምን ነበረ ያልከው ነው እና ቻይና እንግዲህ በፖሊሲ ደረጃ በፖሊሲ ደረጃ ቅድም ያልከው በሀገራት የውስጥ ጉዳይ ሌሎች ሀገሮች ጣልቃ መግባት የለባቸውም እና ይሄ ሙሉ በሙሉ የኢትዮጵያ የውስጥ ጉዳይ ነው። ስለዚህ ማንም ቻይናም ጣልቃ አትግባም፣ ሌላም ሀገር እንዲገባ አትፈልግም የሚል አቋም በእርግጥ እስካሁንም ድረስ በዛ አቋም ነው ያሉት። ይሄ ያው ኢትዮጵያ መንግስት ከያዘው አቋም ጋር በጣም የሚጣጣም እና የሚገጥም ነው እና ከዛ ኮያ በጣም ግልጽነት ያለው እና በመሪ ላይ የተመሰረተ እንግዲህ ይሄ ራሳቸውም በራሳቸው የውስጥ ጉዳይም ሌላ ሀገር እንዲገባ አይፈልጉም በሌሎች Yeah was the good day. ሌሎች እንዲገቡ አትፈልግም። ይሄ ማለት ተጽዕኖ አይደረግባትም። ምን ምን አለ፣ ብዙ አገራት ካለን ጥብቅ ግንኙነት አኳያ ተጽዕኖ እንዲደረግ ብዙ ጥረት እንዳደረጉ እናውቃለን። ግን በአቋማቸው ጸንቶ የቆሙበት ሁኔታ ነው ያለም። አንዱ ትልቁ ድጋፍ ይሄ ነው። ሁለተኛው ለምን እንደሆነ በነገራችን ላይ ከለውጡ በኋላ ያለው ነገር በተከታታይ ስናስረዳ ነበረ እና በቲፒለፍ እና በብልጽግና ፓርቲ እንደዚሁም ቀደም ብሎ በቲፒለፍ በክልሉ መንግስት ና እና በፌዴራል መንግስት መካከል ያለው የፖለቲካ ልዩነት እነሱም ይከታተላሉ። እኛም በምርጫ በፓርቲው ውህደት እና በሌሎች ጉዳዮች እየተስተዋሉ የመጡ ልዩነቶችን በየጊዜው ስንገልጽ ስለነበረ የተፈጠረው ነገር ለመግለጽ ብዙ አልተጨገንም። ሁለተኛውና ትልቁ ነገር ይሄ ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት ቀርቦ ውይይት እንዲደረግም ግፊት ጫና ተደርጎ ውይይት ተደርጎበታል በእርግጥ ውሳኔ እና ስምምነት ባይደረስበትም ቻይና በዛ መድረክም ተመሳሳይ አቋም ይዛለች ይሄ የኢትዮጵያ የውስጥ ጉዳይ ነው የውስጥ ጉዳይን የመፍታት ብቃትም ጥበቡም አላት ስለዚህ የሚል ነው ሁለተኛ ኢቨን የውጭ ሀይል ድጋፍ እንዲያደርግ ፍላጎት ካለም በሪጅኑ መካኒዝም መታየት አለበት የሚል አቋም ነበር የያዙት። ማለት የአፍሪካ ጉዳይ በአፍሪካ መታየት አለበት፣ ወደዚህ መምጣት የለበትም የሚል አቋም ነበራት። ይሄ ማለት ግን የኢትዮጵያ መንግስት በወቅቱ የወስደውን የሚሊተሪ ኦፕሬሽን የሎ ኢንፎርስመንት ህግን የማስከበር መሆኑን እና የድርድር ጥያቄ፣ የውይይት ጥያቄ መንግስት እኛ ራሳችን በሌላ ሀገር እንደዛ አይነት ችግር ቢከሰት የማንጠይቀው ነገር ሆኖ ሳይሆን ለድርድር እና ለውይይት የነበረው ጊዜ አልቆ አሁን ወንጀል የፈጸሙ ሰዎች እንደዚሁም ደግሞ በወንጀል የሚፈለጉ ሰዎች ጋር መደራደር አይችልም ግን ህዝቡ ጋር ስለ ሚሊተሪ ኦፕሬሽኑም ይሁን በአጠቃላይ በክልሉም በሀገር በምኖረው ጉዳይ ላይ ውይይትም እና ሁኔታውን የመግለጽ ስራ እየተሰራ መሆኑ ብዙ ጊዜ ስነሳ የነበረው ያው የዚህ የሰብአዊ እርዳታ ጉዳይ እና ተመሳሳይ ደግሞ የስደተኞች ጉዳይ ነበር እና እሱን በተመለከተ መግለጫ ብሪፊንግ ስንሰጣቸው ነበር እና ቻይና አይ ቲንክ በጣም ግልጽነት ያለው አቋም ይዛለች ማለት ይቻላል። ይሄ ማለት ስጋት የለባትም ማለት አይደለም። በኢትዮጵያ አጠቃላይ ይሄ ነገር ወዴት ሊሄድ ይችላል የሚል ጥያቄ ያነሳሉ። ቅድም እንደገለጽኩት ኢንትረስት አላቸው ዞሮ ዞሮ ኢንትረስት አላቸው፣ ብዙ ስቴክም አላቸው። እንደምታውቀው እንግዲህ አሁን ባለን መረጃ እንኳን ወደ አንድ ሺ አምስት መቶ ኦር ስድስት መቶ የሚጠጉ የተለያዩ ካምፓኒዎች ትላልቅ ኢንቨስትመንትም አላት። እሱ ብቻ ሳይሆን ኢትዮጵያ ሰላምና መረጋጋት ለሪጂኑም ለአፍሪካም ኢምፖርታንት መሆኑን ትረዳለች። ስለዚህ ይህች ችግር ቶሎ መልክ እንዲይዝ መረጋጋት እንዲመጣ ስጋት ትገልጻለች። ያንን ለመግለጽ ሞክረናል። ሁለተኛው ኦፍኮርስ ዜጎችም ነበሯት በትግራይ በስድስት መቶ የሚጠጉ ዜጎቹ ነበሩ። እሱንም በሰላም እንዲወጡ አድርገናል። በዛ በኩልም ደስተኞች ናቸው፣ ዜጎቻቸው በሰላም እንዲወጡ እስካሁንም ባለው ኢንቨስትመንታቸውም አልተጎዳም። እንግዲህ ከዚህ ውጭ የግል ባለ ሀብቶች አሉ እንደምታውቀው ኢትዮጵያ ውስጥ ኢንቨስት ያደረጉ ለንብረቶቻቸው፣ ለሰራተኞቻቸው ስጋት የሚገልጹ አሉ እነሱንም ቀርቦ በመንግስት በኩል እየተደረጉ ያሉ ጥንቃቄዎችን እየገለጽን የቆይንበት ሁኔታ ነው ያለው። የእኛ ዜጎዎች እንደዚሁም ደግሞ ሚዲያ እንገጅ በማድረግ ስለ ሁኔታው መረዳትና ግንዛቤ እንዲኖር ተከታታይ የሆኑ ስራዎችን ስንሰራ ቆይተናል። ካሳሁን ቅድም እንዳነሱት ዛሬ ላይ ቆመን መጪዎቹን ጊዜያቶች ከየት ወደየት እንደምናመሸጋገር የስትራቴጂያዊ ፕላኖች የሚታቀዱበት የሚታልሙበት እንደሆነ ጠቁመዋል። ከሚቀጥለው ስልሳኛው አመት ወይም የአልማዝ ዩቢሊዩ በሚ የሚከበርበት ወቅት የኢትዮጵያና ቻይና ግንኙነት አሁን ካለውበት ደረጃ ወዴት ከፍ ይላል በየትኛውስ መልኩ ወይም ዘርፍ ላይ ይበልጥ አተኩሮ ጠንክሮ እዛ የታሰበው ቅድ ላይ ይደርሳል ብለው ያስባሉ? ስልሳኛውን አመት ከወዲህ ሆነው በምን መልኩ ነው የሚያዩት? የአለም ሁኔታ አቶ ካሳን ሁላችንም እንደምናየው በየቀኑ የሚለዋወጡ በርካታ ነገሮች አሉ። ጂኦፖለቲክስ ይለዋወጣል። የተረጋጋ ሁኔታ በዓለም ላይ እየታየ አይደለም፣ ግን በአጭር ጊዜና በረዥሙ ደግሞ ምን ቢሆን ይሻላል የሚለው ላይ ትንሽ እንደ መንግስት፣ የኢትዮጵያ መንግስት አሁን ለእኛ ኢሚዲየት የሆነ ጥያቄዎች አሉን። አንደኛው ኮቪድን መቆጣጠር ያስፈልጋል። ሁለተኛው ያው ከኮቪድን ለመቆጣጠር መንግስት የሚያደርገው ጥረት እንደተጠበቀው ነው። ከቻይናም እንዲሁም ከሌሎች የሚገኙ እርዳታዎች ድጋፎች አሉ። ከዛ ጋር የዚህ የክትባትም ሁኔታ አለ። እንግዲህ አንዱ ክትባት ምንጭ ልትሆን ትችላለች ተብሎ የምትታሰበው ቻይና ነች። ይሄንንም በተመለከተ ስራ እየሰራ ነው ያለ ከዚህ ጋር ተያያይዞ ወደ ረጅሙ ከሜዳችን በፊት በኮቪድ የተነሳ የደረሱ ጉዳቶችን እንዴት አድርገ ነው ይሄ ፖስት ኮቪድ ሪካቨሪ ወይንም ከኮቪድ ድህረ ኮቪድ ማገገም ኢኮኖሚው፣ ማህበራዊ ሁኔታው በአጠቃላይ የምርታማነት፣ የግል ባለ ሀብቶች እንቅስቃሴ ከኮቪድ በኋላ ምን ሊሆን ይችላል፣ እንዴት ሊሆን ይችላል እና ከቻይና ጋር በዚህ ምንድን ነው መስራት የሚቻለው የሚል ሀሳብ እያነሳ ነው። አንዱ ያው በጂ ትወንቲ ማቀፍ ውስጥ ቻይና እያደረገች ያለችው የዚህ የኢዳ ክፍያ ኢፎይታ ጊዜ ላይ እሷም የጂ ቱዌንቲ ማዕቀፍ ውስጥ ነች፣ ኢትዮጵያ የዛ አንዱ ተጠቃሚ ነች። እስከ ጁን ሀያ ሀያ አንድ ድረስ ታዳጊ ሀገራት ኢትዮጵያን ጨምሮ ለቻይናም ይሁን ለሌሎች አበዳሪዎች በጂ ቱዌንቲ ማዕቀፍና ለዓለም አቀፍ የገንዘብ ድርጅት እና ወልድ ባንክ የሚከፍሉትን ዕዳ ሳስፔንድ የማድረግ የማቆየት የማዘገየት ኢፎይታ ጊዜ እንዲያገኙ የማድረግ ስምነት ተፈራርመናል። ከአፍሪካ ሀገሮች ያው ወደ ሀያ ሶስት የሚጠጉ በዚህ ማዕቀፍ ውስጥ ውስጥ የሚታቀፉ አሉ። አንዷ ኢትዮጵያ ነች። ይሄ አድርገናል። ይሄ ብቻውን ቅድም ያልኩት የተቀዛቀዘውን ኢኮኖሚ የተጎዳውን ኢኮኖሚ ሙሉ በሙሉ ለማከም አይችልም። ስለዚህ ተጨማሪ ትብብር ያስፈልገናል። ከቻይና ጋር አንዱ የተጀመረው ያው ኮቪድ ምክንያት እንቅስቃሴ ላይ ሪስትሪክሽን ስለነበረ ብዙ ኢንቨስትመንት ፍሰት እንዳይኖር እንቅፋት የሆኑ ነገሮች ይወገዳሉ ብለን ተስፋ እናደርገን። ስለዚህ ተጨማሪ የኢንቨስትመንት ፍሰት እንፈልጋለን። ያው ተጨማሪ ፋይናንስም ያስፈልግናል፣ ግን ተጨማሪ ፋይናንስ ለማግኘት ዞሮ ዞሮ የእዳ መክፈል አቅማችን በሚቀጥለው በሚደረጉ ድርድሮች ይታያል ብለን ተስፋ እናደርጋለን። ምክንያቱም ይሄ አሁን የፎይታ ጊዜ ላይ ያለውም ቀጥሎ እንዴት ነው የሚከፈለው የሚል ድርድር ውይይት ያስፈልጋል እና እሱ አለ። ይሄም ሆኖ ግን አዲሽናል ፋይናንስ እናን ኮመርሻል የሆነ ግን ኮንሴሽናል የሆነ የፋይናንስ ድጋፍ የምናገኝበትን ሁኔታ እያሰብ እናያለን ነው ሶስተኛው። ንግድን ማስፋፋት ያስፈልጋል። ማስፋፋት ኢነሰንስ አዲሽናል የተጨማሪ የኢትዮጵያ ምርቶች ወደ ቻይና ገበያ እንዲገቡ ኤክስፖርታችን አገር ቤት ውስጥ ምርትና ምርታማነት ሴት በመጨመር የአቅርቦት መጠኑንና ጥራቱን በማሻሻል ቻይና ገበያ ሰፊ ገበያ ነው እንደምታውቀው እና እሱን ማድረግ ያስፈልጋል። እነዚህ ስራዎች በአጭር ጊዜም በረጅምን ጊዜ በተለይ ንግድና ኢንቨስትመንትን ቀጥሎ ደግሞ ሁኔታው ስረጋጋ እንግዲህ አንዳንድ ጥናቶች እንደሚተነብዩ ቱሪዝም ለተወሰነ ጊዜ ተጎድቶ መቆየቱ አይቀርም ይባላል። ግን ቱሪዝም በስፋት ለማመንጨት እንሰራለን እያልን ያለ ነው። ኢትዮጵያ የተሻለ እድልም አላት ብለን እናስባለን። ኮቪድ ባይመጣ ኖሮ በነገራችን ላይ በቱሪዝም ዙሪያ ላይ ከቻይና ሰፊ የቱሪዝም አቅም ለመጠቀም ጥናት አጥንትን ስትራቴጂ ያውጥተን ነበረ። አምስት የኢትዮጵያ አየር መንገድ በረራዎች አሉ በየዕለቱ አምስት የተለያዩ ከተማዎች ይበራል የኢትዮጵያውያን መንገድ። ይሄ ድል የትም ሀገር የለውም በአፍሪካ ደረጃ ማለት ነው። ለቻይና ቱሪስትም ማቅረብ የምንችላቸው ምርቶች አሉ። ስለዚህ የፕሮሞሽን ስራ የማስታወቅ ስራ በደንብ አድርገን ከሰራን በኮቪድ ምክንያት የተስተጓገለው የጉዞ ሁኔታ ሲሻሻል ቱሪዝምን እንደ አንድ ትልቁ የትኩረት መስክ አድርገን እንግዲህ በቱሪዝም ዙሪያ ጠቅላይ ሚኒስትራችን ተጨማሪ ስራዎች እየሰሩ ተጨማሪ ለቱሪስት መሳቢያ የሚሆኑ ቦታዎች እየተዘጋጁ ነው ያሉት አዲስ አበባን ጨምሮ። ስለዚህ በዚህ ዙሪያ ላይ እኛም ደግሞ ስራ መስራት አለብን። ሌላው ቅድም ያነሳሁት አለ ቴክኖሎጂ ሽግግር ላይ የጀመርናቸው ስራዎች በስፋት መሄድ እንፈልጋለን። አሁን በነገራችን ላይ የቴሌኮሙኒኬሽን ሳተላይት ለማመንጠቅ የሚያስችለን ድርድር ውስጥ ገብተናል ከቻይና ጋር። ይሄም ትልቅ እድል ነው። ከዚህ ውጭ ዲጂታል ኢኮኖሚ በኢትዮጵያ የቀጣይ አስር አመት እቅድ ውስጥ አንዱ የተካተተው አንዱ እንደ አንድ ዘርፍ አዲስ ዘርፍ እየታየ ያለው ዲጂታል ኢኮኖሚ ነው ይሄ ኢኮመርስን ጨምሮ እና ኢኮኖሚን ወደ ዲጂታል ኢኮኖሚ ውስጥ ኢትዮጵያ መግባት አለባት። ሌሎች ሀገሮች የሄዱበትን ረዥም መንገድ ቆይተን መሄድ ያለብን አይመስለኝም እና ከኮቪድም ካስተማረን አንዱ ነገር ያው ዲጂታል ኢኮኖሚ ቻይና ውስጥ እና ሌሎች አለማት እንዴት እየተስፋፋ እንደሆነ እና በዚህ ረገድ የተጀመረ ስራ ለሱ ማጠናከርን መቀጠል እንፈልጋለን። በሚቀጥሉት አስር ዓመታት በዚህ ረገድ ትራንስፎርሜሽን እንዲመጣ፣ በሌላ አነጋገር ከቻይና ጋር የሚኖረን ግንኙነት በሁሉም መስክ የተጠናከረ ኮምፕሬንሲቭ ስትራቴጂክ ፓርትነርሽፕ ስላለን ያንን በሙሉ በተሟላ መንገድ ተፈጻሚ በማድረግ ኢትዮጵያ በአስር ዓመት ለመድረስ የያዘችውን ግብ ለማሳካት የሚያስችል ስራ እንሰራለን የሚል ሀሳብ ሰርተናል። ከዚህ ጋር ተያይዞ የሰው ኃይል ልማት ላይ የጀመርናቸው ስራዎችን አጠናክረን እንቀጥላለን። ከዚህ በተጨማሪ በአለም ገቨርናንስ ላይ ቻይና እንግዲህ የራሷ እንትን አላት፣ ግን አፍሪካ የያዘው አቋም አለ። ኢትዮጵያ የዛ የአፍሪካ አቋም አካል ነች። ስለዚህ ቻይና ከኛ ጋር በቃ መስራት ትፈልጋለች። በዚህም በንቃት መሳተፍ እንፈልጋለን። ከቻይና ጋር በጋራ በምንሰራውም ይሄንን እንደ አንድ አጀንዳ ይዘን እንሄዳለን። የፎካክ ማቀፍ አሁንም ባለፉት ሀያ አመታት ያስገኘው ውጤት እንዳለ ሆነው ግን እስካሁን የደረስንበትን ይዘን በፎካክ ማዕቀብም እንደዚሁም ደግሞ በመሰረተ ልማት ግንባታ አሁንም ቢሆን ኢትዮጵያ ሰፊ የመሰረተ ልማት ግንባታ ስራ ይጠብቃታል። የባቡር መንገዶች፣ ኤነርጂ አሁንም ቢሆን በስፋት ማመ- ኤነርጂ ማመንጨት አለብን። እንደ ሀገር ካሳሁን በመሰረተ ልማት ግንባታ ረገድ ብዙዎቹ የአፍሪካ ጓድ አምባሳደሮችን ጋር ስንነጋገር የቻይና የተሻለ ድጋፍ ሊሰጠን የሚችል በተለይ ፋይናንስ ሊያደርግ የሚችል ቴክኖሎጂ ሊያሻግር የሚችል የተዘጋጀ ሀገር ያለ አይመስለንም። ስለዚህ በበልተን ሮድ ማዕቀፍም ውስጥ የተጀመሩ ኢኒሽቲቭ ላይ ኢትዮጵያ በጠንካራ ተሳትፎ የአካባቢ ኢንቴግሬሽን ዙሪያ ላይ ለመምጣት ያሰብነውንም ነገር አብረን ከሰራን አንደኛ የራሳችን የአሰማ አስር አመት በአፍሪካ ቀንድም የተጀመረውም የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ በመጠቀም በቱሪዝም፣ በንግድም፣ በኢንቨስትመንትም፣ በሪጅናል ኢንቴግሬሽን ዙሪያ መስረት ልማት ግንባታ እና ቴክኖሎጂ ሽግግር እንደዚሁም ደግሞ በዲጂታል ኢኮኖሚ ዙሪያ ላይ ሰፊ ስራ ሰርተን አሁን ያለው ግንኙነት በሁሉ መስክ እጥፍ የሚያድግበትን እድል መፍጠር ይቻላል የሚል እቅድ አለን። ይሄን ለማድረግ የሚያስችል አንድ የኢትዮጵያና የቻይና ስትራቴጂክ ኢንጌጅመንት ሰነድም እያዘጋጀን ነው። የቱሪዝም አዘጋጅተናል። አሁን ያጠቃላይ የስትራቴጂክ ኢንጌጅመንት ሰነድ እያዘጋጀን በተለይ ከአስር አመት እቅድ ጋር እንድጣጣም እያደረግን ያለንበት ሁኔታ ነው ያለው እና በሚቀጥሉት አስር አመታት አሁን ካለንበት ምናልባት በብዙ መንገድ በንግድም፣ በኢንቨስትመንትም፣ በተለይ በቱሪዝም፣ በሰው ሀይል ልማትም በጣም የተሻለ ከፍ ያለ ደረጃ ነው እንደርሳለን የሚል ውጥ ነው ያለን። አቶ ካሳሁን በቻይና የኢትዮጵያ አምባሳደር ተሸማይቶ ጋር ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን፣ በተደጋጋሚ ወቅታዊ በሆኑ ጉዳዮች ላይ ለምትሰጠን መድረክ እና እድል ከልብ አመሰግናለሁ።